ሰሞኑን ትንሽ ጋብ ያለ ይመስል የነበረው የኦሮሚያ አካባቢ ተቃውሞና ግጭት አሁን ደግሞ እንደገና እንደ አዲስ ሀገር ሽቷል ነው የሚባለው ምንድን ነው? እስቲ እና የት አካባቢ ነው ግጭቱ ጠንከር ብሎ የሚታየው? ሲጀመር አገር ሽቷል የሚል ነገር የለም እኮ ድሮውንም አልቆመም። በግድ ህዝቡን ሰብስበው መልካም አስተዳደር እንሰብካለን የእሱ ጥፋት ነው ይሄን ያመጣው ሲሉ ከረሙ እንጂ አሰጅ ቆመ የሚባል ነገር የለም። እንደ አንድ ቀን ሁለት ቀን ጋብ ስለሚል እንጂ አሁን በኦሮሚያ ብቻ የምትለ አይደለም፣ አክሮስ ዘቦርድ እየሄደ ነው። በተለይ ደግሞ ሰሞኑን በምዕራብ አርሲ፣ ግራዋ፣ ረርጌ ምስራቅ ረርጌ፣ አርጆ አሊቦ የሚባሉ አካባቢዎች፣ አምቦ ደግሞ ዛሬ ጦርነት ላይ ነው። በሚደርሱ መረጃዎች ጉደርም አካባቢ የቀጠለ ነው ምዕራብ አርሲ ዶዶላ ሻላ ሻሸመኔ መልቱ የሚባሉ ቦታዎች ገደብ አሳሳ አርሲ ነጌሌ እና እነዚህ ሁሉ ችግር ውስጥ ነው ያሉትና ሁኔታው እንዲሁ በሀይል በመሳሪ ደፍጥጦ የሚተውም አይደለም ትክክለኛ አእምሮ ያለው ሰው ለሀገር የሚያስብ ሰው ቆም ብሎ በሀገር ሽማግሌዎች ህዝቡ በሚቀበላቸው የጎሳ መሪዎች እና የተቃዋሚ ፓርቲ መሪዎች ባለድርሻ አካላት በአጠቃላይ እንደው በአንድ ቃል ለመናገር በተገኙበት አብሮ ለማረጋጋት መሞከር ነው እንጂ ሄሊኮፕተር እና ጄት የሚፈታው ጉዳይ አይደለም። አንዳንዶቹ እንደሚፎክሩት የመንግስት ባለስልጣኖች፣ ህዝብን በመፍጀት የሚመጣ ነገር የለም። ነገር ግን ህዝብን ቀርቦ በማናገር ተኩሶ የገደሉትን ለፍርድ በማቅረብ ይሄን ያስፈጸሙትን አካላት ወደ ህግ ፊት በማቅረብ ልጆቻቸው ለሞቱባቸው ዘመዶቻቸው ለተሰዉባቸው ሰዎች ካሳ በመክፈል ይህን ይህን ሁሉ አስመልክተን መግለጫ ቀደም ሲል በሰጠነ መሰረት ሊከናወን የሚችል ነው እንጂ እንዲሁ በፉከራ የሚሰራ አይመስለኝም። ከሁሉም በጣም አሳዛኝ ድርጊት ደግሞ የተፈጠረው ሻሸመኔ ላይ በሰርገኛ ላይ ተኩስ ሲከፈት ነው። በኃይለስላሴም በደርግም ዘመን የፈለገው ችግር ቢፈጠር በሙሽራ ላይ ሲተኮስ አላየንም በየትኛውም ዓለም። በተለይ ደግሞ በኦሮሞ ባህል ሙሽራ እንዳውም ቆመህ መንገድ ታሳልፋለህ ይከበራል። ሙሽራና አስከሬ ስለዚህ ይሄ መላው የኢትዮጵያ ሕዝብ የተነሳሳበት ነው። እነሱ ሌላውን ብሔር ብሔረሰብ ሊያስወጡ ነው ቅብጥር ሲዮ ያሉ ለማስፈራራት፣ ለመከፋፈል የሚሞከረው የድራማ ስራ ሁሉ የቀለለበት ወቅት ነው። የግጭቱ መነሻ ትክክለኛ መነሻ በኦሮሞ ፌዴራሊስት ኮንግረስ እምነት ምንድን ነው? እንደምታስታውሰው ግንጪ የሚባል ቦታ እኔ የምመረጥበትና የተወለድኩበትም አካባቢ ነው ደንዲ ወረዳ የሚባል እዛ በኃይለ ሥላሴም ዘመን በደርግም ዘመን ተከብሮ የኖረ የጭልማው ጫካም ይባላል። እሱን ለኢንቨስተር ሰጠን ብለው ያን የመሰለ የተፈጥሮ ደንና የአካባቢው ሕዝብ ተንከባክበው የሚይዘውን ውብ አካባቢ ለግለሰብ በመስጠታቸው አንድ ሁለተኛ የወረዳው የካቢኔ አባላት ህዝቡ የሚጠቀምበትን ስታዲየም ሸንሽኖ ቤት ለመስራት በመከፋፈላቸው በዚህ ነው ግንጪ ላይ ነው የመጀመሪያው ሀ ተብሎ ጉዶ የተነሳ ከዛ ይህን የአዲስ አበባ እና በፍንፍኔ ዙሪያ የሚገኙ ከተሞችን ወደ አዲስ አበባ በልማት ሰበብ ለማስገባት የታቀደውን እቅድ ኢንኮርፖሬት አደረገ። እዛ ውስጥ አገባ። ሰፋ መላ ኦሮሚያን አጥለቀለቀ። መንግስት በተለይ አርሲ አካባቢ ስለተነሳው ግጭት ታጣቂዎች ናቸው የሚል ነገር አለ። ህዝብ ሳይሆን ከየተመጡ ታጣቂዎች እኔ እንጃ። እንደዛ አይነት መረጃ ስለደረሰ መረጃቸው ሁልጊዜ እኔ ስንት ዓመት እንደሚዋሽ አይገባኝም። በተለይ ደግሞ አንድ አሁን አዲስ የተሾሙ ሚኒስትር ያውም የህግ ምሁር ናቸው። ለምን እንዲህ እንደሚሆኑ በእውነት አይገባኝ። ህዝብ ነው ያመፀባቸው። ህዝብ ነው እየተቋቋማቸው ያሉ። ታጣቂም ካመፀ ችግር አለባቸው ማለት ነው። ኢህአዴግ መንግስት በኢህአዴግ መንግስት ላይ የአካባቢው እሱ ያደራጃቸው ታጣቂዎች ካመፁ እንዲያውም እጅግ በጣም የከፋ ችግር አለ ማለት ነው። በጣም አመሰግናለሁ። አቶ ገብሩ ገብረ ማርያም የመድረክ ዋና ጸሐፊና የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት ለሰጡን አስተያየት።